ፓርቲዎች የሀገር ውስጥና የውጭ ታዛቢዎች በተገኙበት በድርድር አጀንዳዎች ላይ መነጋገር ጀምረዋል። የቅድመ ድርድሩ ሂደት ከተጀመረ ወዲህ ታዛቢዎች ሲገኙ የዛሬው የመጀመሪያው ጊዜ ነው። ገዢው ፓርቲ ኢህአደግ ለድርድር ፈቃደኛ የሆነባቸው እንደዚሁም የማይቀበላቸው ርዕሶች ዛሬ ይፋ መደረግ ጀምረዋል በምርጫ ሕጉ ላይ ለመደራደር መፍቀዱ፣ በአስቸኳይ ጊዜ አዋጁ ላይ ግን መነጋገር እንደማይችል መግለጹ ከሚጠቀሱት መካከል ናቸው። እስክንድር ፍሬው ተከታዩን ዘገባ ልክልናል እንሆ። ለውራት ከዘለቀው የቅድመ ድርድር ውይይት የዛሬው ወሳኝ ምዕራፍ ላይ የደረሰ ነው። ገዢው ኢህአዴግና 16 ሀገር አቀፍ ፓርቲዎች በየግላቸው ያቀረቧቸው አጀንዳዎች ተጨምቀውና ተመጋግበው ቀርበዋል። ፓርቲዎቹ ለድርድር ያቀረቧቸው አጀንዳዎች ቁጥር የተለያየ ነው። የሚመሳሰሉትን አንድ ላይ ማድረጉንና ከሁለት በላይ በሆኑ ፓርቲዎች የተጠቀሱትን በሙሉ ማካተቱን የገለጸው የአጀንዳ አደራጅ ኮሚቴ ደግሞ ዛሬ 13 አድርጎ አቅርቧቸዋል። ተጨምቆ ከቀረቡት አጀንዳዎች መካከል የምርጫ ህጉና ተያያዥ ጉዳዮች፣ የተለያዩ አዋጆች፣ የፖለቲካና የህሊና እስረኞች መፈታት የሚሉና ሌሎችም ይገኙባቸዋል። በቁጥር አንድ ላይ በተጠቀሰው የምርጫ ህጉንና ተያያዥ ጉዳዮችን በተመለከተው ርዕስ ላይ ለመደራደር እንደሚስማማ ኢህአዴግ አስታውቋል። ይህንን የገለጹት በሚኒስትር ማዕረግ የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ እና የፓርቲው ዋና ተደራዳሪ አቶ ሽፈራው ሽጉጤ ናቸው። በዚህኛው ላይ ኢህአዴግ የቀረቡትንም ሶስቱንም ከምርጫ ህጉ ተያያዥ ጉዳዮች ጋር አስራ ሰባት ፓርቲዎች ያቀረብነውንና ዝቅተኛው ነው። ከአምስት ፓርቲ ጀምሮ ያቀረቡትን አጀንዳዎች ንዑስ ሶስቱንም አጀንዳዎች ለድርድር ቢቀርቡ እንስማማለን። በተራ ቁጥር ሁለት ላይ የተቀመጠው አጀንዳ ደግሞ በአገሪቱ ስራ ላይ የዋሉ የተለያዩ አዋጆችን የተመለከተ ነው። በፓርላማው የህግ ባለሙያ የሆኑት አቶ ሰይፉ ገብረማርያም አጀንዳውንና በስሩ የያዛቸውን ንዑስ አጀንዳዎች በንባብ አቅርበዋል። ሁለተኛው አብይ አጀንዳ የተለያዩ አዋጆችን በተመለከተ ነው። በዚህ ስርም ስድስት ንዑስ አጀንዳዎች አሉ። የመጀመሪያው የጸረ ሽብር አዋጁን የሚመለከት ነው። የሁለተኛው የብዙሀን መገናኛ አዋጅን የሚመለከት ነው። ሶስተኛው የንግድ ኢንቨስትመንት ፋይናንስ እና የታክስ ስርዓት ህግን የሚመለክት ነው። አራተኛው የፍትህ አካላት አደረጃጀት አዋጅ እና አፈጻጸምን ይመለከታል። አምስተኛው የበጎ አድራጎትና ማህበራት አዋጅን ይመለከታል። ስድስተኛው የአስቸኳይ ጊዜ አዋጅን ይመለከታል። ይህ አጀንዳ ለምን ለድርድር መቅረብ እንዳለበት ተቃዋሚዎች ማብራሪያ እንዲሰጡ ነው የኢህአዴግ ዋነኛ ተደራዳሪ አቶ ሽፈራው ሽጉጤ የጠየቁት። በኢህአዴግ በኩል በእነዚህ አጀንዳዎች ላይ የተለያየ ሀሳብ ነው ያለን፣ ንኡሶቹ ላይ ሀሳብ አለን። በመጀመሪያው አጀንዳ የጸረ ሽብር አዋጁን በሚመለከት አስራ ስድስት ፓርቲዎች ጠይቀዋል። በእኛ በኩል ይህ አዋጅ ይሻሻል የሚል ኢንተረስት የለንም ነገር ግን ለምን እንዲሻሻል እንደፈለጉ ፓርቲዎች ማብራሪያ ከሰጡን ልንሰማቸው ዝግጁ ነን። አንደኛው እሱ ነው። ሁለተኛውም የብዙሀን መገናኛ አዋጅን በተመለከተም ተመሳሳይ አቋምን ያለን፣ ነገር ግን ፓርቲዎች የብዙሀን መገናኛ አዋጅ ለምን ለድርድር እንዲቀርብ፣ ሁለቱም አጀንዳዎች ለድርድር እንዲቀርብ እንደፈለጉ ማብራሪያ እንዲሰጡን እንፈልጋለን። ከዚህ ላይ ተመስርተን አቋማችንን ለመግለጽ እድል እናገኛለን። በሁለቱ አጀንዳዎች ላይ አሁን እየገለጽኩ ያሉ ተቋማችንን ሳይሆን ማብራሪያ እንዲያቀርቡልን ጥያቄ እያቀረብኩ ነው። የሚቀጥለው ስላይድ ላይ የንግድ ኢንቨስትመንት፣ እና ፋይናንስ የታክስ ስርዓት ህግ የሚለው የንግድ የሚለው የንግድ ህጉ እየተሻሻለ ነው። የፖለቲካ ፓርቲዎች የንግድ ህጉ ላይ ግብዓት ማቅረብ የሚፈልጉ ከሆነ ከድርድር በመለስም ንግድ ህጉ በሚጸድቅበት ጊዜ አስተያየት መስጠት ይችላሉ። ስለዚህ ማብራሪያም ሳይሰጥ ቦታ የሚል ሀሳብ አለን። የታክስ ስርዓቱ በተመለከተ ግን ለምን የታክስ ህጉ እንዲቀየር እንደፈለጉ ማብራሪያ እንዲሰጡን እንፈልጋለን። ይሄ ማብራሪያ ካዳመጥን በኋላ አቋማችንን መግለጽ እንችላለን። ቀጥሎ ያለው የፍትህ አካላት አደረጃጀት አዋጅን በተመለከተ ለድርድር ቢቀርብ እንስማማለን። የበጎ አድራጎትና ማብራት አዋጅን በተመለከተ መጀመሪያ ማብራሪያ እንዲሰጡን እንፈልጋለን። የአስቸኳይ ጊዜ አዋጅ በአስቸኳይ ጊዜ አዋጅ ውስጥ ሆነን ድርድር ስለማንችል አንቀበልም። አመሰግናለሁ። ይህንኑ የኢህአዴግ ጥያቄ መነሻ ያደረጉት ተቃዋሚዎችም በተለይ የጸረ ሽብር ህጉ ለምን እንዲሻሻል እንደሚፈልጉ አብራርተዋል። ከነዚህ አንዱ የኢዴፓ ሊቀመንበር ዶክተር ጫኔ የከበደ ናቸው። የሰብአዊ መብት ጥሰቶች እየታዩ ያሉበት የትርጉም ይዘት አለው። ስለዚህ ይህ የትርጉም ይዘት መስተካከል እንዳለበት አንቀጹን አሁን ባልናገረውም፣ በእርግጠኝነት ጸረ ሽብር ህጉ በሚጸድቅበት ጊዜም በፓርላማ በልዩነት የወጣንበት ወቅት ነው የነበረው። ስለዚህ የትርጉም ይዘቱ አሁንም ከሰብአዊ መብት አከባበር እና ጥበቃ ከዜጎች ተፈጥሮዊ መብት አንጻር መስተካከል የሚገባቸው ነገሮች እንዳሉ በእኛም በኩል እናምናለን። የመያድ ዋና ጸሐፊ አቶ አዳነ ጥላሁንም ተመሳሳይ ሀሳብ አንጸባርቀዋል። ሕዝባችን በአጠቃላይ በዚህ ሕግ እየተሳበበ ሕግ ራሱ እንዲያውም ገደብ ስለሌለው የፖለቲካ ፓርቲዎች ወይም በተቃውሞ ደረጃ የሚገኙ የተቃውሞ ፓርቲዎች የሚታሰሩበት፣ የሚንገላቱበት፣ ለስደት የሚዳረጉበት፣ በአጠቃላይ የሰብአዊና ዲሞክራሲያዊ መብታቸው የሚገፈፉበት በዚህ ሕግ ታኮ የመጣ አንዳንድ ሁኔታዎች ስላሉ ከህጉ ውስጥ ተነጥለው መውጣት ያለባቸው እና ሊሻሻሉ የሚገባቸው እንትኖች እንዳሉ እንደ ፓርቲያችን धन्यवाद धननाथ እናም ለድርድር ይቅረ በሚል ዛሬ ከስምምነት የተደረሰበት አጀንዳ ከአስራ ሶስቱ አንዱ ብቻ ነው የጸረ ሽብር ሕጉንና ሌሎች አዋጆችን የሚመለከተው። በተራ ቁጥር ሁለት የሰፈረው አጀንዳ ግን እንደዚህ በንጥልጥል እንዳለ ነው ውይይቱ ያበቃው። ለፊታችን ሰኞም ሌላ ቀጠሮ ተይዟል። በዛሬው ውይይት ቀዳሚ ክፍል ከተገኙት ታዛቢዎች መካከል በኢትዮጵያ የዓለም ባንክና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ ተጠሪዎች እንደዚሁም የኤምባሲዎች ተወካዮች ይገኙባቸዋል። L'America Adams Radio, Skendra Freyuk, Adi, Sapaba.